በኦሮሚያ ክልል የተለያዩ ከተሞች ከተካሄዱ የተቃውሞ እንቅስቃሴዎች ጋር በተያያዘ እስር ቤት የሚገኙ አራት የኦሮሞ ፌዴራሊስት አመራር አባላት ካለፈው አርብ ጀምሮ መጠየቅ ያለመቻላቸውን ቤተሰቦቻቸው ተናገሩ። ከአራቱ ታሳሪ ቤተሰቦች የሁለቱን ማምሻው ላይ በስልክ ያነጋገረው አሉላ ከበደ ነው ተከታዩን ይዟል። ላለፉት አራት ወራት በሚገኙበት የማዕከላዊ እስር ቤት እየተመላለሱ ሲጠይቋቸው የነበሩት የኦፌኮ አመራር አባላት የአቶ ጉርሜሳ አያኖ፣ የአቶ በቀለ ገርባ፣ የአቶ ደጀኔ ጣፋ እና የአቶ አዲሱ ቡላላ ቤተሰብ አባላት ናቸው። አራቱ ታሳሪዎች ካለፈው አርባ አንስቶ ከአዲስ አበባ ከተማ ወጣ ብሎ ወደሚገኘው የቅሊንጦ ማረሚያ ቤት ተዛውተ ተዛውረዋል ቢባሉም ይዘውላቸው የሄዱትን ስንቅ ለማቀበልም ሆነ ሊጠይቋቸው ያለመቻላቸውን ለአሜሪካ ድምጽ የገለጹት የነበረው የምርመራ ቀጠሮ ተጠናቋል፣ ተብሎ ለመጨረሻ የክስ ቀጠሮ ለአርብ ተቀጥሮ እንደነበርና በእለቱ ጠዋት ላይ በተለመደው ሰዓት ቁርስ ይዘን በሄንበት ወቅት ነው ያሉበትን ማወቅ የተሳነን ያሉት ከአራቱ ታሳሪዎች የአንዱ የአቶ ጉርሜ ሳያ ነው ባለቤት ወይዘሮ አይናለም ድብሎ ናቸው። እንደ ወትሮ ከሰዓት ነው ቀጠሮ፣ ብለን ቁርስ ልናስገባላቸው ማዕከላዊ ሄድን። ማዕከላዊ ሄደን ቁርስ ስናስገባላቸው ጉርሜሳ እያነው ነው ፈልጌ የነበር ስል ጉርሜሳ እያነው ለጊዜ የለም ማለት፣ የት ሄደህ ስል ግማሹ ለምርመራ ገብቷል ይላል፣ ግማሹ ደግሞ የዮሐንስ ሂዱና ፈልጉ ይላል፣ ግማሹ ደግሞ ልደታ ፍርድ ቤት ሂዱና ፈልጉ ይላል። ለምንድን ነው ማትነግሩን የት እንዳሉ? ቀጠሯቸው ከሰዓት ነው፣ የት ሄደው ነው ስንል፣ በኋላ ላይ እንደውም አናውቅም በቃ ብለው ሲሉን፣ ወጥተን በቃ ውጭ ጠበቅን። ውስጥም የገባ ሰው ነበረ። እነሱ እነሱንም እስኪ የት ሄደው ነው አጣሩልን እስኪ ለእኛ ሊነግሩን አልቻሉም እያል በኋላ አራሳ ሲሞላ ዝም ብለን ልደታ ፍርድ ቤት ሄድን። ልደታ ፍርድ ቤት ስንሄድ አራሳት አራት ተኩል አስገብተዋቸዋል ልደታ ፍርድ ቤት ተሰብስበው ሀያ ሁለት ሰው ማለት ነው። እና ሀያ ሁለት ሰው ገብተዋል። እኛን አናስገባም አናስገባም ሲሉ የደጀኔ ባለቤት እንዳጋጣሚ እንደምንም ብላ ገባች። እና ከሰዋቸዋል። በቃ የክስ ወረቀቱን ሰጥተዋቸዋል ብላ ነገረችን። ሲወጡ ስድስት ሰዓት አካባቢ አውጥተው ወደ ማዕከላዊ መለሷቸው። የክስ ወረቀታቸውን ሰጥተው ለሁሉም አንዳንድ እስከዛሬ አልነበራቸውም። ያ የክስ ወረቀት ማለት ነው። ለመጀመሪያ ጊዜ ነው የሚከሰሱት አው፣ ለመጀመሪያ ጊዜ ነው የተከሰሱት። አራት ወር ሙሉ ምርመራ ላይ ነበሩ። ዘግይቶ ግን ካሁን ካሁን እናገኛቸዋለን በሚል ጥበቃ ላይ ሳለን ወደ ቅሊንጦ ማረቢያ ቤት መወሰዳቸውን ትረዳን ነው ያሉት ወይዘሮ አይን አለም ስለ ሁኔታው ሲያስረዱ፣ ምንም መፍትሄ ስናጣ ሁላችንም ውጭ ቁጫን የበቀላ ገርባ ቤተሰብም የደጀኔ ቤተሰብም እኔም ማለት ነው ከስርሳት ተኩል ይሆናል መኪና ውስጥ ጨምረዋቸው እንዲህ ሲሉን ያየ ነው ከዛም በኋላ ለመሮጥ መኮን መኪናና የሰው ግራ በኩል አይደለም እነሱ ቶሎ መኪናው ቶሎ አብሮ አለፈ። ከዛም ፖሊሶቹ የት ነው የሚወስደዋቸው በመኪና ጨምረው በዚህ ሰዓት ስንል ቂሊንጦ ነው አሉን፣ የማዕከላዊ ፖሊሶች ማለት ነው። ክሳቸውን ስታ እንዴት ነው ወደ ጠበቃ ማድረስ የምንችለው፣ እሱንም አልወሰርንም እንዴት ነው የሚሻል ስንል ለእነሱ በእጃቸው ፈተዋል። ስለዚህ አሁን ወደ ቂሊንጦ ሄደዋል፣ ነገ ጠዋት ሄዳችሁ መውሰድ ትችላላችሁ አሉ ጠዋት ወደ ቂሊንጦ ሄድን ቂሊንጦ ስንሄድ እንግዲህ አራቱ ሰዎች የሉም የሉም ማለት ምን ማለት ነው ፖሊሶቹን ጠየቅናቸው አስራ ስምንት ሰው ትላንትና ማታ እዚህ ገብቶ ነበር ስንላቸው አዎ አስራ ስምንት ሰው ገብተዋል አሉ እሺ ብለን ስማቸውን አስጠራን አንድ በአንድ ስናስጠራ ጉርሜሳ አያና ደጀኔ ጣፋ አዲሱ ቡላላና በቀለ ገርባ ብለን አስጠራን ባሉት ዞን ዞኖች ማለት ነው ሶስት ዞን ያለው እዛ ጊቢ ውስጥ ቂሊንጦ ውስጥ እና ስናስጠራ የሉም ሰዎቹ። ለምንድን ነው የት ሄደው ነው? እኮ እንግዲህ ሁለት ሰዓት ጠዋት የገባን እስከ ስድስት ሰዓት ነው እዛ ግድስ እየተመላለስን እየተመላለስን ስማቸውን ስናስጠይቅ፣ ወይዘሮ አይነ ዓለም ከሌሎች ታሳሪዎች ተረዳን። ያሉትን ከተቀሩት ታሳሪዎች አራቱ ተለዩ። ያሉበትን ደግሞ እንዲህ ገልጠዋል። ትላንትና ገቡ የተባሉትን ልጆች አገኘናቸው። ከማዕከላዊ የወጡ ልጆች ናቸው አብረው ታስረው የነበሩት ማዕከላዊ ውስጥ እና ስናገኛቸው እኛ ስናስጠራ ወጡ ማን ነው በቀለን የሚፈልገው ማነው ጉርሜሳን የሚፈልገው መጥቶ እኛ ነን አላቸው እና ትላንትና እዚህ ጊቢ ውስጥ ችግር ተፈጥሮ ነበር መድኃኒት ዋጡ አሉን እኛ መድኃኒት አንውጥም አሉ ሁላችንም የምን መድኃኒት ነው የምንውጠው? እኛ አልታመምም፣ ጤነኞች ነን አላቸው። ወይዘሮ አይናለም መድኃኒት ዋጡ ተባሉ የሚሉት አሁን ከእስረኞቹ የተወሰኑት ወጥተው የነገሯችሁና ባለቤቱን ጨምሮ ሌሎችም የአመራር አባላቱ ያሉበት ሐኪም ነው መድኃኒት ዋጡ የሚላቸው? ምንድን ነው ምክንያቱ? እነሱ እንዳሰሩ መድኃኒት መድኃኒት አትውጡ፣ እዚህ ውስጥ ካሉት ጋር አትቀላቀሉ አላቸው። እኛ አልታመምም፣ ጤነኞች ነን፣ አንውጥም አሉ የምን መድኃኒት ነው የምን መድኃኒት እንደሆኑ አልተነገራቸውም ልጆቹ እንዳሉ ማለት ነው። እና መድኃኒቱን እኛ አንውጥም፣ አንደኛ አልታመምንም፣ ሁለተኛ ደግሞ የምን መድኃኒት እንደሆነ እኛ ሳናቅ ዝም ብለን አንውጡም ብለን እዚህ መኪና ውስጥ ረብሻ ተነሳ አሉ ልጆቹ ማለት ነው። እና እነሱን አራቱን እንግዲህ የማትውጡ ከሆነ ከቤተሰብ ጋር እናገናኛችሁም አሉን። በዛም እነሱን አስቀርተው አራቱን እኛን አወረዱን እና ከእስረ- ከእስረኞች ጋር አቀላቀሉን አሉ። ከዛም በቃ እኛ ምንም ያየነው ነገር የለም። ከዛ በኋላ ነው ያሉት ልጆቹ እንግዲህ። እኛ የሰማነው ይሄንን ከልጆቹ ነው። ፖሊስ ምናምን የሚናገር ሰው የለም። ምንም በቃ ከሌሉ የሉም ነው ነው የሚሉት፣ እዛ ውስጥ ያሉት ፖሊሶች ማለት ነው። ከሌሉ አልገቡም ነው ነው የሚሉት። ታሳሪዎቹን ማግኘት አልተቻልንም በሚል ከገለጡት አራት ቤተሰቦች በተመሳሳይ የአቶ አዲሱ ቡላላ እህት ወይዘሮ ሙሉ ቡላላም ከወይዘሮ አይናለም ይስማማሉ አዲስ ፍርድ ቤት ቆሞ ነበር። ከዛ ወዲህ ወደ ቂሊንጦ ሄዱት። ቅልንጦ ሲሄዱ ተከተለናቸው ናቸው ሄደን እዛም ልናገኝ አልቻለንም። ማርብለ ተዘገብን። ቅዳሜ ጠዋት እጄ ጠየቅኩኝ። አራቱንም አስጠራቸው። አራቱንም ላገኝ አልቻልኩም ማለት ነው። እኛ ጋር አልደረሰም። እነዚህ አራቱ ሰዎች እኛ ጋር አልገባም አሉን። ከዛ ትላንታ ምድም ተማልሽ ጠየቅኩኝ። አሁንም ተመሳሳይ መርሰጡኝ። እኛ ጋር አልመጡም፣ ስማቸው አልተላለፈም። በሄዱ ቢሮ ደስ ጠይቂ እንጂ እነዚህ ሰዎች እኛ ጋር የሉም ማለት ቢሮ ሄዶ ጠይቁ። ቢሮ ጋር ተ ጠይቅ እንጂ እኛ ጋር አልገቡም ያሉኝ እና የተባለው ቢሮ የመሄድ እድል አገኙ ጠየቁ። አዎ ዛሬ ቢሮ ክፍት ነበር እና ዛሬ ጠዋት እጄ ነበር ሁለት ሰዓት ተኩል ላይ ማለት ነው። የምን ቢሮ ነው ቢሮ ያሉት እዛ እነሱ የታሰሩበት ማለት ነው፣ ቅሊንቶ እዛ እጄ ስጠይቆ ስሙን አየ ና የአራቱን ስም አዲሱ ቡላል፣ ቅሌ ገርባ፣ ድጅ ጣፋ እና ጉሜሳ እያሉ ስማቸው እዛ መኖሩን አረጋገጥኩኝ። ዞን ሄደሽ አስጠሪ አሉኝ። ሜት እስር ቤት ሄደሽ አስጠሪ አሉኝ። እነሱ ያሉበት ማለት ነው። ዞኑን ነገሩኝና አራቱንም ሄጄ ሳስጠራቸው አራቱም ላገኝ አልቻልኩም። አሁንም ዛሬ ማለት ነው። በማረሚያ ቤቶቹ በኩል ምላሽ ለማግኘት ያደረግነው ጥረት እስካሁን አልተሳካም። የፍትህ ሚኒስቴር የሕዝብ ግንኙነት ማስተባበሪያ ኃላፊዎች ስብሰባ ላይ መሆናቸውን የተገለጠልን በነገ ውለት መልሰን እንሞክራለን። እንተሳካልንም እናቀርባለን።